በረጅም ርቀት ውድድሮች የኦሎምፒክ ሻምፒዮናዎቹ ጥሩነሽ ዲባባና ቀነኒሳ በቀለ በትላንቱ የማንቸስተር ታላቁ ሩጫ ውድድር ድል ተቀዳጅተዋል። በዘንድሮው የሪዮ ኦሎምፒክ የሚሳተፉ ጊዜያዊ የኢትዮጵያ አትሌቶች ስም ዝርዝር ይፋ ተደረገ። በእግር ኳስ በመላ አውሮፓ አምስት የዋንጫ ፍጻሜ ውድድሮች የተካሄዱ ሲሆን፣ ላሊጋውን ባርሴሎና ዳኛውን ጭምር አሸንፉ ዋንጫ ወሰደ። ኤፌ ካፑን ማንቸስተር ዩናይትድ፣ ቡንደስሊጋውን ባየርን ሚዩኒክ የጣሊያኑን ጁቬንቱስ የፈረንሳዩን ፓሪስ ሳን ዠርሜን የበላይነታቸውን አሳይተውበታል። ለዛሬ እነዚህም ዜናዎች ይዣለሁ፣ አብራችሁን ቆዩ። ጥሩነሽ ዲባባ ትላንት ማንቸስተር ላይ ታሪክ ያስመዘገበችው ለሁለት ዓመታት ያህል በወሊድ ምክንያት ከውድድሮች ርቃ ከቆየች በኋላ ነው። ለሦስተኛ ጊዜ መሆኑ ነው። ጥሩነሽ ትላንት በማንቸስተር ታላቁ ሩጫ ስታሸንፍ ከተጀመረ ከሁለት ኪሎ ሜትር በኋላ ተፈትልካ በዚያው ነው በአንደኝነት ያጠናቀቀችው። በአምስት ሺህ የዓለምን ክብረ ወሰን እንደያዘች ያለችው ጥሩነሽ ዲባባ ትላንት ያስመዘገበችው ጊዜም ድንቅ ነው። ሰላሳ አንድ ደቂቃ ከአስራ ስድስት ሴኮንድ ሆኗል። አሁን ትኩረቷ ሚኒማውን አሟልታ በኦሎምፒክ አስር ሺህ ለመሳተፍ መሆኑን የምታስረዳው ጥሩነሽ ውሳኔው በመጨረሻ የኢትዮጵያ አትሌቲክስ ፌዴሬሽን ይሆናል ብላለች። ዕውቋ የአስር ሺህ ሜትር ሯጭ ከስምንት ዓመታት በፊት ቤይጂንግ ላይ ወርቅ፣ ከዚያም በ2012 ከአራት ዓመታት በፊት መሆኑ ነው ለንደን ላይ ሌላ ወርቅ ማግኘቷ ይታወቃል። ዘንድሮ ሪዮ ብራዚል ላይ ለሦስተኛ ጊዜ ከደገመች በዓለም የመጀመሪያው አትሌት ትሆናለች ማለት ነው። በኦሎምፒክ ታሪክ ይሳካላት ዘንድ ምኞታችን ነው። በትላንቱ የማንቸስተር ታላቁ ሩጫ ውድድር በወንዶቹ አስር ሺህ ያሸነፈውም የኢትዮጵያው አትሌት ቀነኒሳ በቀለ ነው። መጨረሻው ኪሎ ሜትር ላይ ጠንካራውን የኬንያ አትሌት ዊልሰን ኪፕሳንግን ጥሎት አልፏል። ሀያ ስምንት ደቂቃ ከዜሮ ስምንት አስመዝግቧል። ይህ በእንዲ እንዳለ ከሁለት መቶ በላይ የዓለም ሀገሮች ይሳተፉበታል ተብሎ በሚጠበቀው በዘንድሮው የሪዮ ኦሊምፒክስ የሚሳተፉ የኢትዮጵያ አትሌቶች ስም ዝርዝር ይፋ ሆኗል። የኢትዮጵያ አትሌቲክስ ፌዴሬሽን ይፋ ያደረገው ጊዜያዊ የብሔራዊ አትሌቶች ስም ዝርዝር በማራቶን ከወንዶቹ የ24 ዓመቱ ተስፋዬ አበራ አንዱ ነው። ወጣቱ በዱባይና ሃምቡርግ በማራቶን 20424 እና 20658 አስመዝግቧል። ሁለተኛው የ21 ዓመቱ ለሜ ብርሃኑ ነው። እርሱም በዱባይና ቦስተን 20433 እና 21245 አጽፏል። ሌሎቹ ደሲሳ ፈይሳና በተጠባባቂነት የተቀመጠው ቀነኒሳ በቀለ ይገኙበታል። የማነ ጸጋይና ሌሊሳ ደሴሳም ቀሪዎቹ ናቸው። በሴቶች ለማራቶን የተመረጡት ማሬ ዲባባ፣ አሰለፈች መርጊያ፣ አበሩ ከበደ፣ ትርፊ ጸጋይና ትዕግስት ቱፋ ናቸው። ሁሉም ጠንካራ አቋም ላይ ይገኛሉ። በበላይነት የመጨረሱ ድላቸው ሰፊ መሆኑ ይነገርላቸዋል። ሰላሳ አንደኛው ኦሊምፒያድ ሊጀመር ከሶስት ወራት ያነሰ ጊዜ ነው የቀረው። በአጭር ርቀት በመካከለኛና ረጅም ርቀት የሚወዳደሩ የኢትዮጵያ አትሌቶችም ስር ዝርዝር በጊዜያዊ መልክ ይፋ ተደርጓል። ከተገለጹት ውስጥ አቋማቸው ለመጨረሻ ጊዜ እየታየ የሚቀነሱ ወይም የሚጨመሩ ሊኖሩ እንደሚችሉ ተመልክቷል። ለማንኛውም በወንዶቹ አስር ሺህ ሙክታር ኢድሪስ፣ ኢማና መርጊያ፣ ሞስነት ገረመው፣ አዱኛ ታከለ፣ ጸበሉ ዘውዴ፣ ታምራት ቶላ፣ ሙሴ ዋልልኝ፣ ይገረም ደመላሽ፣ ቀነኒሳ በቀለ፣ ታሪኩ በቀለና ብርሃኑ ለገሰ ይገኙበታል። በአምስት ሺህ ዮሚፍ ቀጀልቻ፣ ሀጎስ ገብረ ህይወት፣ ደጀን ገብረ መስቀል፣ የኔው አላምረው፣ ያሲን ሀጂ፣ ልዑል ገብረ ስላሴና ጌታ ነሆላ አሉበት። በሴቶቹ አምስት ሺህ አልማዝ አያና፣ ሰንበሬ ተፈሪ፣ ገንዘቤ ዲባባ፣ መሰረት ደፋር፣ አልኒቱ ሀዊና አብታምነሽ ተስፋዬ ይሮጣሉ። በሺህ አምስት መቶ ወንዶችና ሴቶች አማን ወቴ፣ ዳዊት ወልዴ፣ አማን ታዲ፣ በቀለ ጉተማና መኮንን ገብረመድህን በሴቶች ዳናዊት ስዩም፣ ጉድፋይ ጸጋይና አክሱማይት አምባዬ ይሳተፋሉ። በስምንት መቶ በወንዶቹ መሐመድ አማን፣ ጃና ኡመር፣ ማሙሻ ሌንጮና ዮብሷን ግርማ ሲሆኑ፣ በሴቶች ትዕግሥት አሰፋ፣ ሀብታም አለምና ጫልቱ ሹሜ ይገኙበታል። በመጨረሻም በሦስት ሺህ መሰናክል ሴቶች ብዙአየው መሐመድ፣ እቴነሽ ዲሮ፣ ብርቱካን ፈንቴ፣ ሶፊያ አሰፋ፣ ሕይወት አያሌውና ወይን ሽእት አንሳ ሲሆኑ ከወንዶች አለማርያም አማረ፣ ታደሰ ሰቦቃ፣ ጫላ ባዩ፣ ጅግሳ ቶሎሳና ጌትነት ዋለ ይወዳደራሉ ተብሏል። ዘንድሮ የአራት መቶ ሯጮችም አሉ ተብሏል። ትዕግስት ታማኙና ማህሌት ፍቅሬ ከሴቶች፣ አብዱራህማን አብዶና ገመቹ አለሙ ከወንዶች መመረጣቸውን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። መልካም ዕድል በመመኘት ይህን በዚሁ አበቃለሁ። ወደ እግር ኳሱ ስፖርት ዜና ስናልፍ በመግቢያዊ ላይ እንዳስተዋወቅኩት ባለፈው ሳምንት በአውሮፓ ዙሪያ አምስት የዋንጫ ፍጻሜ ውድድሮች ተካሂደዋል። ሁሉንም አጠራጥር አድርጌ ለማየት እሞክራለሁ። በእነዚህ ግጥሚያዎች ድንቅ ድንቅ ጎሎች ብቻ ሳይሆን የታዩት የብረኞች አስገራሚ የማዳን ችሎታዎችና ብዛት ያላቸው የማስጠንቀቂያና ከሜዳ ማባረሪያ ካርዶችም በብዛት የታዩበት ሳምንት እንደነበር ከወዲሁ ለመግለጽ ወዳለሁ። በእግር ኳሱ ስፖርት የቀድሞ የበላዮች የተንከባለሉበት ታሪክም የተመዘገበበት ሆኖ አልፏል። ኤፍኤ ካፑን አስቀድም ማንቸስተር ዩናይትድ ክሪስታል ፓላስን በጭማሪው ሰዓት ሁለት ለአንድ አሸንፎ ዋንጫ ሲያነሳ ቅዳመ ሌት ከሶስት ዓመታት በኋላ ለመጀመሪያ ጊዜ መሆኑ ነው። ጄስ ሊንጋርድ ነው የማሸነፊያዋን ጎል አግብቶ የሉዊ ቫንጋልን ቲም ከውድቀት ያተረፈው። ያም ሆኖ ግን ሆዜ ሞሪኖ በዋና አሰልጣኝነት በቅርቡ ብቅ እንደሚሉ ተመዝግቧል። በጀርመኑ ቡንደስሊጋ ዘንድሮ ዋንጫውን የወሰደው ባየርን ሚውኒክ ሆኗል። አሰልጣኙ ፔፕ ጓርዲዮላ የዋንጫ ፍጻሜውን ድል በታላቅ ደስታ አክብረዋል። በሩሻ ዶርትሙንድን በመለያ ምት ታሸንፎ ነው ባየርን ሚውኒክ ዋንጫውን ያነሳው። በመቶ 20 ደቂቃው የጨዋታ ጊዜ ሁለቱም ኳስ ከመረብ ማገናኘት ሳይችሉ ቀርተዋል። ሆኖም ዶርትሙንድ ከአምስቱ ፍጹም ቅጣት ምት ሁለቱን በመሳቱ ተሸንፎ ወጣ። ጓርዲዮላ ሰባተኛና የመጨረሻ ዋንጫቸውን አነሱ። ማንቸስተር ሲቲን ይሆናል በመጪው ዓመት የሚያሰለጥኑት። በጣሊያኑ ሴሪያ ጁቬንቱስ ነው ዋንጫውን የወሰደው። በተጨማሪ ሰዓት ተለውጦ የገባው አልቫሮ ሞራታ ባገኛት ግብ ቲሙን ለአስራ አንደኛ ጊዜ ሻምፒዮን እንዲሆን አብቅቷል። ቅዳሜ ዕለት ኤሲ ሚላንን ነው አንድ ለዜሮ የረታው። በዚሁ መሠረት፣ ጁቬንቱስ ሁለቱንም ማለት የሊጉንም የብሔራዊ ውድድሩንም ዋንጫ በመውሰድ የመጀመሪያው የኢጣሊያ ቲም ለመሆን ችሏል። ከዚህ ደረጃ ለመድረስ ግን ሀያ ዓመታት ፈጅቶበታል። የዛልታን ኢብራሂሞቪች ሁለት ጎሎች ናቸው የፈረንሳዩን ፓሪስ ሳንስ ጀርሜን ቡድን ዘንድሮ ለዋንጫ ያበቁት። ከባድ ተቀናቃኙን ማርሴይን ነው አራት ለሁለት አሸንፎ ፓሪስ ሴን ጀርሜን አስረኛ የፈረንሳይ ዋንጫውን የወሰደው በመጨረሻም የስፔኑን ላሊጋ አይተን ይሆናል የማበቃው። ትላንት ለዋንጫ ፍጻሜ የደረሱት ባርሴሎናና ሴቪያ ነበሩ። ጨዋታው በጣም ሽኩቻ የበዛበት ስለነበር ሶስት የቀይ ካርዶች ታይተውበታል። መሀል ዳኛው ገና ሲጀመር አንስቶ በባርሴሎና ተጫዋቾች ላይ ይፈጸም የነበረውን እርግጫና ጠለፋ ቢቆጣጠሩ ኖሮ ወደ ታየው አይነት ለድብደባ መጋበዝ በተወገደ ነበር የሚሉ አሉ። ጨዋታውን ከአንድ ለጉብኝት ወደ አሜሪካ ከመጣ ወዳጅ ጋር ነበርና የምናየው ልክ ጨዋታው እንዳበቃ በትልቁ ተንፍሶ እፎይ፣ ዛሬ ባርሴሎና ሴቪያን ብቻ ሳይሆን ዳኛውንም ጭምር አሸንፎ ወጣ ብሏል። እውነት ነው፣ አይን ያወጣ መድሎ ታይቷል በዳኛው ላይ። ለማንኛውም ጆርዲ አልባና ኔይማር በተጨማሪ ጊዜው ባገቧቸው ድንቅ ጎሎች፣ ሁለት ለዜሮ ቲማቸው አሸንፎ የኮፓ ዴ ሬ ሻምፒዮን ሆኗል። በዚሁ አበቃለሁ አድማጮቼ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።